ሰራሽ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የወደደን በልጁም በጌታ በኢየሱስ ክርስቶስ ሞትና ትንሣኤ እኔና እናንተን የታደገን እግዚአብሔር አምላካችን ለዘላለም ይክበር ይመስገን። ያለፉትን ቀናት በሰላም አሳልፈን እንደገና ደግሞ በዚህች ምሽት አንድ ላይ በራዲዮናችን ዙሪያ ተሰብስበን ከእርሱ ማዕድ እንድንመገብ የረዳን ጌታ ታላቅ ነውና ለዘላለም ይክበር ይመስገን። እንደምናመሻችሁ፣ በጌታ የተወደዳችሁ ክቡራን አድማጮቼ፣ ዛሬም ተከታታዩን የኦሪት ዘጸአት መጽሐፍ ጥናታችንን ይዘንላችሁ ቀርበናል። ባለፈው ክፍለ ጊዜ ጥናታችን እግዚአብሔር አምላካችን በመንፈስ ቅዱስ አስተማሪነት ድንቅን ነገር አስተማርን። በእውነት ማሰብ ያለብን ማሰላሰል ያለብን እንድንኖርበትም የሚፈለገውን ነገር ከእኔና ከእናንተ ፍሬ የምናፈራበትን ነገር እግዚአብሔር መግቦናል፣ እግዚአብሔር ሰጥቶናል፣ አስተምሮናል፣ የቀናችውንም መንገድ አሳይቶናል። በዚህ ሕይወት ውስጥ እንግዲህ እግዚአብሔር አምላኬ ሆይ ጠብቀኝ፣ ፍሬ የማፈራ ሰው አድርገኝ፣ ሐሳብህንም የማገለግል ሰው አድርገኝ ብለን እግዚአብሔርን እንለምን። አው የጥንት አባቶቻችን ባለፉበት መንገድ እነሆ ጌታችን ደግሞ ዛሬ ለእኛ ትምህርት የሆነን ዘንድ መልካሙን ዘላለማዊን ቃሉን ሰማይና ምድር እንኳን ቢያልፉ የማያልፈውን ቃሉን ዛሬም እንድንኖርበት እግዚአብሔር አሳይቶናልና ወገኖቼ፣ ዛሬም ወደ ማዱ እንቅረብ እስቲ ልል እግዚአብሔር አምላካችንን እንዲህን በለው ከኔ በጊዜ አባቶች ከነሱ መላት። کارمیزانم چه مهریالرگوالی دریک دکرستو یه صد رگلی መከራው ስላለፈ የጥፋት ውሃ እንዳለፈ፣ ኖመሰዊያና አደረገ አይደለም ለሚየምስዋ መከራው ስላለፈ። እኔ ግን በጥፋት ዘመን ለሚነደው ሳቴ እንጨትን ጨምራለሁ፣ ያስደስተዋል ምላኬ። እኔ ግን በጥፋት ዘመን ለሚነደው ሳቴ ራሴን ራሴን ጨምራለሁ፣ ያስደስተዋል ምላኬ። አምላክ ነው ወገኖቼ። አዎ ክረምትም መጣ በጋ፣ የኢየሱስ ክርስቶስን ታላቅነት ከማውራት ወደ ኋላ አንልም። መሸነጋ የኢየሱስ ክርስቶስን ያውነትና በአብ ቀኝ ተቀምጦ እነሆ በሰማያት ስለ እኛ መማለዱን መመስከር ወደ ኋላ የሚጎትተንና የሚያስቀረን አንዳች ነገር የለም። ሞላም አልሞላ የኢየሱስ ክርስቶስን ጌትነትና ታላቅነት እነሆ ከማውራት ወደ ኋላ የሚያግደን አንዳች ነገር የለም። እግዚአብሔር ለዘላለም እየተመሰገነ ይሁን። እንጸልይ። ጌታ እግዚአብሔር አምላካችን ሆይ ስለ ሰጠህን ስለዚህ በረከት እጅግ አድርገን እናመሰግንሃለን። ዛሬም ደግሞ ከወትሮ በበለጠ ሁኔታ እነሆ ከሙሴ ሕይወትና ኑሮ እንድንማር እግዚአብሔር አምላካችን ሆይ ጌታ መንፈስ ቅዱስን ልከ ደግሞ እንድትናገረንና እንድታስተምረን እንለምናሃለን። እነሆ ራሳችንን ከቃልህ አኳያ እየፈተንና እያየን፣ አባቴና አምላኬ ሆይ ራሳችንን እነሆ ለቃልህ እንድናስገዛ ፈቃድህንም የምናገለግል ሰዎች እንድታደርገን እንለምናሃለን። ይህንን ሁሉ ታደርጋለህና ክብር ለስሙ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ወገኖች በዘጸአት ምዕራፍ ሦስት የሙሴን ጥሪ እግዚአብሔር ሕዝቡን እንዲያድን ላከውና ሌሎችንም ከጥሪው ጋር የተያዙ ነጥቦችን ስንመለከት ነበረ። አሁን የሙሴ አርባ መቱ የሚዲያም ኑሮ ወደ ማብቃቱ ተቃርቧል። ይህም አርባ ዓመት እስራኤልን ለማዳን ሥልጠና ያገኘበት ልዩ ጊዜ እንደ ነበረም ተመልክተናል። ይህ የምድረ በዳ ኑሮ ከግብፅ ቤተ መንግሥት ኑሮ ይልቅ ሙሴን ለእግዚአብሔር ሥራ እንዳዘጋጀውም ስንመለከት ነበረ። ዛሬም እንግዲህ ስለ ሙሴ መላክ ደግሞ ከቁጥር አሥራ አምስት በመነሳት አንድ ላይ አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ ሶስት ቁጥር አሥራ አምስትን ተመልከቱ። አድማጮች በኦሪት ዘፍጥረት ምዕራፍ ሐምሳ ቁጥር ሀያ አምስት ኦሪት ዘፍጥረት ምዕራፍ ሐምሳ ቁጥር ሀያ አምስት ዮሴፍ ለወንድሞቹ ሲናገር እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ያለው የትንቢት ቃል አሁን ወደ ፍጻሜው እየደረሰ እየመጣም ነው። ይህም ሙሴ ወደ ግብፅ ሄዶ እስራኤልን ነጻ በሚያወጣበት ባጭር ጊዜ ውስጥ ይፈጸማል ማለት ነው። አሁን እየተመለከትን ያለ ነው ስለ ሙሴ ሥልጠና ሳይሆን ስለ ሙሴ መላክ ነው። የሙሴን ሥልጠና አዎ፣ ባለፉት ተከታታይ ክፍለ ጊዜ ጥናቶቻችን ተመልክተናል። ከሥልጠና በኋላ ደግሞ ሙሴ ምን መሆን አለበት ማለት ነው። መላክ አለበት፣ ማገልገል መቻል አለበት። ስለዚህም ይህንን አንድ ላይ እንመለከታለን። እንዲህ ይላል እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ፣ የይስሐቅም አምላክ፣ የያዕቆብም አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለም ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያዬ ይህ ነው ይላል። እግዚአብሔር አስቀድሞ ለአብርሃም ለይስሐቅና ለያዕቆብ ተገልጧል። ይህ እግዚአብሔር ራሱ ሙሴን ወደ እስራኤል ልጆች ሲልክ እንመለከታለን። እግዚአብሔር ሙሴን ሲልክ መንገዱንም በሚከተሉት ቁጥሮች ያሳየዋል። የመጀመሪያው ምን ይለዋል? ሂድ ይለዋል። የእስራኤልንም ሽማግሌዎች ሰብስብ ይለዋል። እግዚአብሔር የአባቶቻችሁ አምላክ የአብርሃም፣ የይስሐቅ፣ የያዕቆብም አምላክ መጎብኘትን ጎበኘኋችሁ በግብፅም የሚደረግባችሁን አየው ከግብፅም መከራ ወደ ከነዓናውያን ወደ ኬጢያውያን ወደ አሞራውያንም ወደ ፌርዛውያንም ወደ ኤውያውያንም ወደ ኢያቡሳውያንም አገር ወተትና ማር ወደምታፈስ አገር አወጣችኋለሁ አልኩ ብሎ ተገለጠልኝ በላቸው እነርሱም ቃልህን ይሰማሉ። አንተና የእስራኤል ሽማግሌዎች ወደ ግብፅ ንጉሥ ትገባላችሁ፣ የብራውያን አምላክ ተገለጠልን፣ አሁንም ለአምላካችን ለእግዚአብሔር እንሠዋ ዘንድ የሦስት ቀን መንገድ በምድረ በዳ እንሂድ ትሉታላችሁ። ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብፅ ንጉሥ እንደማይፈቅድላችሁን ያውቃለሁ። እኔም እጄን እዘረጋለሁ በማደርጋቸውም ታምራቴ ሁሉ ግብፅ እንመታለሁ። ከዚያም በኋላ ይለቃቸዋል፣ ይላችኋል እግዚአብሔር። ከቁጥር አሥራ ስድስት እስከ ሀያ ያለውን ተመልከቱ። በዚህ ክፍል እንደምንመለከተው ወገኖቼ፣ እግዚአብሔር ለሙሴ የሠራውን አጀንዳና የሚከተልበትን መንገድ ያሳየዋል። ተመልከቱ። የእግዚአብሔርን አጀንዳ ለእስራኤላውያን በሙሴ በኩል ሙሴ ምን ማድረግ እንዳለበት እግዚአብሔር እ አጀንዳ አዘጋጀለት። እግዚአብሔር እስራኤልን ነፃ የማውጣት ዕቅድ እንዳለው ሙሴ ወደ ሕዝቡ ከመሄዱ በፊት በቅድሚያ ለእስራኤል ሽማግሌዎች እቅዱን መንገር አለበት። ቀጥሎም እርሱና ሽማግሌዎች ወደ ፈርዖን ሄደው የእስራኤል ሕዝብ በምድረ በዳ ለእግዚአብሔር እንዲሰዉ የሦስት ቀን ጉዞ እንዲያደርጉ እንዲፈቅድላቸው ፈርዖንን መጠየቅ ነበረባቸው። መልካም ወደ ሆነች ምድር ወደ ከነአን ለመሄድ ግብፅን መልቀቃችን ስለሆነ ፍቀድልን ከማለት ለእግዚአብሔር በምድረ በዳ እንድንሰዋ የሦስት ቀን ጉዞ እንድናደርግ ፍቀድልን ብሎ መጠየቅ ይሻላል። የእግዚአብሔር ዓላማ ለእስራኤል ያለውን ዓላማ ቀስ በቀስ ለፈርዖን ለማስታወቅ ነበረ። ፈርዖን እስራኤልን ለመልቀቅ ፈቃደኛ እንደማይሆን እግዚአብሔር አስቀድሞ ለሙሴ ነግሮታል። የእስራኤልን ልጆች ለመልቀቅ ፈርዖን እምቢተኛ መሆኑ በእግዚአብሔርና በግብፅ አማልክት መካከል ጦርነት እንዲከፈት አድርጓል። በዚህ ጦርነት ውስጥ እግዚአብሔር ታላላቅ ምልክቶችን ቢያሳይም እንኳን ፈርዖን በአቋሙ በመጽናት እስራኤልን ለመልቀቅ ፈቃደኛ አልሆነም። ከዚያም በኋላ ፈርዖን ሐሳቡን እንዲለውጥና እስራኤልን እንዲለቅ ለማድረግ እግዚአብሔር የተለያዩ መክሰፍቶችን ተራ በተራ ልኳል። እግዚአብሔር እስራኤልን የማዳን ዕቅድ ነበረውና ከቁጥር 21 እስከ 22 ያለውን አንድ ላይ እንመልከት። በግብፃውያንም ፊት ለዚህ ሕዝብ ሞገስ እሰጣለሁ፣ እንዲህም ይሆናል። በሄዳችሁ ጊዜ ባዶ እጃችሁን አትሄዱም። ነገር ግን እያንዳንዲቱ ሴት ከጎረቤቷ በቤቷም ካለችው ሴት የብር ዕቃ፣ የወርቅ ዕቃ፣ ልብስም ትለምናለች፤ በወንዶችና በሴቶች ልጆቻችሁ ላይ ታደርጉታላችሁ፤ ግብፃውያንንም ትበዘብዛላችሁ ይላል የእግዚአብሔርን ዕቅድና አሰራር ተመልከቱ ወገኖቼ። እስራኤላውያን ግብፃውያንን ለረጅም ዓመታት ያለምንም ክፍያ በነጻ ሲያገለግሏቸው ኖረዋል። አሁን ግን የአገልግሎታቸውን ዋጋ ሲጠይቁ ግብፃውያን ያለማንገራገር ይሰጧቸዋል። ምክንያቱም ለእስራኤላውያን እግዚአብሔር ሞገስን እሰጥቷቸዋልና፣ ለብዙ ዓመታት ያልተከፈለውን እዳቸውን ይሰበስባሉ። ካሳውንም በመውሰድ ግብፅን ይለቃሉ። እግዚአብሔር ሕዝቡን ይንከባከባል፣ ነጻም ያወጣል። እግዚአብሔር ለዘላለም እየተመሰገነ ይሁን። በጌታ የተወደዳችሁ ወገኖቼ ከኦሪት ዘጸአት ምዕራፍ ሦስት ይህንን ድንቅ ነገር እንድንመለከት እግዚአብሔር ረድቶናል። ከኦሪት ዘጸአት ምዕራፍ አራት ደግሞ ጌታ እግዚአብሔር በመንፈስ ቅዱስ አስተማሪነት ምን እንደሚያስተምረን ቀጠላ አድርገን እናያለን። አድማጮቼ በዘጸአት ምዕራፍ ሦስት የተመለከት ነው ስለ ሙሴ ጥሪ እግዚአብሔር ሕዝቡን ነጻ እንዲያወጣ ወደ ግብጽ እንደላከውና ሌሎች ከጥሪው ጋር ተዛማጅ የሆኑትን ነጥቦች ነበረ። በምዕራፍ አራት ደግሞ የምንመለከተው ሙሴ እግዚአብሔር በጠራው ጊዜ እስራኤልን ከግብጽ ምድር ለማውጣት እንደማይችል ሊያቀረባቸውን ሁለት የተቃውሞ ምክንያቶችን ነው። ልብ በሉ በዚህ በምዕራፍ አራት ውስጥ ሙሴን እግዚአብሔር በጠራው ጊዜ እስራኤልን ከግብፅ ምድር ለማውጣት እንደማይችል ያቀረባቸውን ሁለት የተቃውሞ ምክንያቶችን እናያለን። ሙሴ ያቀረበው አንደኛው ወይም የመጀመሪያው ምክንያት የእስራኤል ሕዝብ አያምነኝም የሚል ሲሆን፣ ልብ በሉ የእስራኤል ሕዝብ አያምነኝም የሚል ሲሆን፣ ሁለተኛው ምክንያት አድርጎ ያቀረበው ደግሞ የሙሴ የራሱ ለመናገር ብቁ አለመሆን ነው። እኔ አንደ በተኰልታፋ ነኝ፣ እንዴት አድርጌ እናገራለሁ? ብቃት የለኝም የሚል ነው። ለሙሴ ተቃውሞዎች የእግዚአብሔር መልስ ተግባራዊ ነበረ። ይኸውም በሁለት ምልክቶች እግዚአብሔር ራሱ ወደ ፈርዖን እንደ ላከው አረጋገጠለት። አንደኛ ከእግዚአብሔር ኀይል የተነሣ ተአምር የምታደርግ በትር ተሰጠው። ልብ በሉ ከእግዚአብሔር ኀይል የተነሣ ተአምር የምታደርግ በትር ለሙሴ ተሰጠው። ሁለተኛ ደግሞ የሙሴ እጅ ወደ ለምጻምነት ተለውጣ ዳነች። ተመልከቱ የእግዚአብሔርን አስራል። የሙሴ እጅ ወደ ለምጻምነት ተለውጣ ዳነች። አሮን የሙሴ አፍ መሆኑንና ሙሴ ለእስራኤል ሽማግሌዎች የእግዚአብሔርን የደህንነት ዕቅድ መናገሩንም በዚሁ ምዕራፍ ማየት እንችላለን። ሙሴን የላከው አምላክ በእርሱ በኩል የሚሠራው ሥራ ነበረው። ለሙሴ ጥያቄዎችም እግዚአብሔር በተለያዩ መንገዶች የሚያሳምኑ መልሶች አዘጋጅቶለታል። እንግዲህ ቀደም ብለን እንደ ጠቀስነው የእስራኤላውያን መሪ ወይም አዳኝ ላለመሆን ሙሴ ያቀረባቸውን ተቃውሞች አንድ በአንድ ዘርዘራ አድርገን ከዚህ በኋላ አንድ ላይ እንመለከታለን። እስቲ ዘጸአት ምዕራፍ አራት ቁጥር አንድና ሁለትን ግን ቀደም ብለን እንመልከት። ሙሴም መለሰ፣ እነሆ አያምኑኝም፣ ቃሌንም አይሰሙም፣ እግዚአብሔር ከቶ አልተገለጠልህም ይሉኛል አለ። እግዚአብሔርም ይህች በጅ ያለችው ምንድር ናት አለው። እርሱም በትር ናት አለ ሲል ይናገራል። ሙሴ እግዚአብሔር በእርሱ በኩል እንዲያደርግ ለሚፈልገው ሥራ ብቁ አለመሆኑን ብዙ ምክንያቶችን በማቅረብ ለማረጋገጥ ይፈልጋል። በሚቀጥሉት ጊዜያት ሙሴ ይህንን በትር በተለያዩ መንገዶች ይጠቀማል። በትሩ የሥልጣኑ ምልክት ከመሆኑም አልፎ እግዚአብሔር ከሙሴ ጋር መሆኑን ለእስራኤል ልጆች ሆነ ለግብፃውያን የሚመሰክር ማረጋገጫ ነው። በትሩ ለሙሴ እንደ ኀይል ምንጭነትም ያገለግላል። ቁጥር ሦስት እግዚአብሔርም ወደ መሬትም ጣላት አለው። እሱም በመሬት ጣላት፣ እባብም ሆነች ሙሴም ከእርሷ ሸሸ ይላል። ሙሴ በትሩን በመሬት በጣላት ጊዜ በትሯ ወደ መርዛም እባብነት ተለወጠች። ወዳጄ ሆይ አንድ ነገር አስተውል። በትሯ በራሷ ምንም ኃይል የላትም። ምክንያቱም በትር ተራ የሆነች ከእንጨት የተሠራች መሣሪያ ናት። እግዚአብሔርም ሆነ ሴጣን ሊጠቀምበት ይችላል። ለምሳሌ በትርን ከብር ጋር ማመሳሰል ይቻላል። ብርን ሰው ለማስገደል ለዝሙት፣ ለቁማር በመሳሰሉት ነገሮች መጠቀም ይቻላል። በሌላ አነጋገር ብር እባብ ሊሆን ይችላል። ይህ ብር ወይም በትር በእግዚአብሔር ሰው እጅ ወይንም እግዚአብሔር በሚጠቀምበት ሰው እጅ በሚገባበት ጊዜ ለእግዚአብሔር ሊሆን ይችላል። ይህ በዚህ ክፍል እግዚአብሔር የሚያስተምረን ጠቃሚ ትምህርት ነው። ቁጥር አራትና አምስት እግዚአብሔርም ሙሴን የአባቶቻቸው አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ እግዚአብሔር እንደ ተገለጠልህ እንዲያምኑ እጅህን ዘርግተህ ጅራቷን ያዝ አለው። እጁንም ዘርግቶ ያዛት፣ በእጁም ውስጥ በትር ሆነች ይላል። አድማጮቼ ብዙ ሰዎች መኪና፣ ራዲዮ እና ቴሌቪዥን የሰይጣን መሣሪያዎች እንደሆኑ አድርገው ያስባሉ። ሰይጣን እነዚህን መሳሪያዎች በርግጥ ሊጠቀም ይችላል ግን በሌላ በኩል ደግሞ ለእግዚአብሔርም ሥራ ሊውሉ ይችላሉ። ወዳጆቼ መኪና ካላችሁ በመኪናችሁ አንዳንድ ክርስቲያኖችን ወደ ቤተ ክርስቲያን መውሰድ ትችላላችሁ፣ ወይም አንዳንድ ያላመኑት ሰዎች ቃሉን ወደሚሰሙበት ማድረስ ትችላላችሁ። በቴሌቪዥን ወይም በራዲዮ የክርስቲያን ፕሮግራሞችን እንዲሰራጩ ማድረግ ይቻላል። እነዚህንም ፕሮግራሞች በእነዚህ የመልእክት ማሰራጫዎች በኩል ማድመጥ ይቻላል። አሁን ልክ እያደመጥን ባለነው መንገድ ማለት ነው። እነዚህ የመልእክት አውታሮች ለሰይጣን መሣሪያ ከመሆን ይልቅ ለእግዚአብሔር መሣሪያ እንዲሆኑ የበኩልህን ድርሻ መወጣት አለብህ። ወገኔ ሆይ ልብ በል በትሩን በእግዚአብሔር እጃኑ እግዚአብሔርም ደግሞ ይሠራል። እግዚአብሔር የእስራኤልን ልጆች ከግብፅ ባርነት እንዲታደግ ሙሴን ጠርቶታል። ለዚህም ዓላማ አርባ ዓመታት በምድረ በዳ አሰልጥኖት በሚነደው ቁጥቋጦ ስፍራ ተልዕኮውን አረጋግጦለታል። ሙሴ ወገኖቹ በባርነት ቀንበር ስር ሲማቅቁ፣ ሲቸገሩ ተመልክቷል። የእግዚአብሔር ጊዜ ከመድረሱ በፊትና እግዚአብሔርም እርሱን ከመምረጡ በፊት በራሱ ሥልጣን በሥጋው አእምሮ ተነሳስቶ ሕዝቡን ለመታደግ የሚያስብ ይህ ሙሴ አሁን እግዚአብሔር ዕድሉን ሲሰጠውና ሲጠራው እግዚአብሔርም የሰጠውን የመታደግን ተልእኮ ለመቀበል እምቢ ሲል ሲያንገራግር አሁን ይታያል። ልብ በሉ ወገኖቼ፣ በአንድ ወቅት እግዚአብሔርን ቀድሞ ልብ በሉ እግዚአብሔርን ቀድሞ ሕዝቡን ለመታደግ በራሱ ሲጥርና ሲያስብ የነበረ ሰው ሙሴ አሁን እግዚአብሔር የሰጠውን የመታደግን ተልእኮ ለመቀበል ሲያንገራግር ይታያል። የተቃውሞ ምክንያቶቹን ለእግዚአብሔር ያቀርባል ሙሴ እግዚአብሔርን በእጁ በትርን ያኖራል። ቀደም ብለን እንደ ተመለከት ነው ይህ በትር ከእግዚአብሔር በተሰጠው ሰው እጅ ውስጥ ሲገባ እንደ ራሱ ፈቃድ እግዚአብሔር እንደሚጠቀመውና የሥልጣኑን ምልክት እንደሚሆን ሙሴ ትምህርት መውሰድ የነበረበት። ከበትሩ በተጨማሪ እግዚአብሔር ለሙሴ ሌላ ማረጋገጫ ምልክትንም ሰጥቶታል። እስራኤልን ከግብፅ ምድር የማውጣትና የመምራት ታላቁን ኃላፊነቱንም እንዲያስብ አድርጎታል። ቁጥር ስድስት እስከ ስምንት ያለውን መመልከት ይቻላል። ከቁጥር ስድስት እስከ ስምንት። እግዚአብሔርም ደግሞ እጅህን ወደ ብብት አግባ አለው። እጁንም ወደ ብብቱ አገባት። ባወጣትም ጊዜ እንሆ እጁ እንደ በረዶ ለምጻም ሆነች። እርሱም እጅህን ወደ ብብት መልሳ አለው። እጁንም ወደ ብብቱ መለሳት። ከብብቱም ባወጣት ጊዜ እንሆ ተመልሳ ገላውን መሰለች። ደግሞም አለው፣ እንዲህም ይሆናል፣ ባያምኑ የፊተኛዪቱ ምልክት ነገር ባይሰሙ የሁለተኛ አይቱን ምልክት ነገር ያምናሉ፣ ይላል። በእነዚህ ቁጥሮች የተጠቀሰው መልእክት የተሰጠው በተለይ ለሙሴ ነው። ክፍሉ ስለ ሙሴ የውስጥ ሕይወት ይናገራል ብዬ አምናለሁ። የሙሴ እጅ በብብቱ ውስጥ ገብቶ የሆነው ሁኔታ የውስጡን ሕይወት ይገልጻል። የእግዚአብሔር ቃል በምሳሌ ምዕራፍ አራት ቁጥር 23 በመጽሐፈ ምሳሌ ምዕራፍ አራት ቁጥር 23 እንዲህ ይላል አጥብቀ ልብህን እጠብቅ የሕይወት መውጫ ከእርሱ ነውና ይላል። በሌላ አነጋገር እጅ የልብን ፈቃድ ይፈጽማል። እግዚአብሔር ፈቃዱን ለእርሱ ባስገዛ ሰው እጅ ውስጥ በትሩን ለማኖር ይፈልጋል። አሁን እግዚአብሔር የሙሴ እጅ ከልቡ ጋር እንዲስማማ ይፈልጋል። ጌታ በማቴዎስ ምዕራፍ ሰባት ቁጥር አሥራ ሰባት እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል ይላል። በተመሳሳይ መልኩ በሉቃስ ምዕራፍ ስድስት ቁጥር አርባ አምስት ስንመለከት ጌታ በልብ ሞልቶ ከተረፈው አፍ ይናገራልና መልካም ሰው ከልብ መልካም መዝገብ መልካሙን ያወጣል፣ ክፉ ሰውም ከልብ ክፉ መዝገብ ክፉን ያወጣል ይላል። እግዚአብሔር ከሙሴ እጁንና ልቡን ይፈልጋል። እግዚአብሔር ዛሬ ከእኛም የሚፈልገው ይህንኑ ነው። እግዚአብሔር ገንዘባችንን ወይም ችሎታችንን አይፈልግም። እግዚአብሔር በመጀመሪያ ደረጃ እኔንና እናንተን ይፈልጋል። እኛን ካገኘ ሌላውንም ነገራችንን ያገኛል ማለት ነው። ሙሴ እጁን በብብቱ ውስጥ ሲያኖር ለምጻም ሆና ወጣች። እንደ ገና መልሶ በብብቱ ውስጥ ሲያኖር እንደ በፊቱ እጁ ንጹሕ ሆና ወጣች። በእጅህ ላይ የሚታየው በልብህ ውስጥ ያለው ስለ ሆነ ልብህ አንተነትን ይገልጻል። እግዚአብሔር የሚፈልገው ለጌታ የተሰጠ ልብ እንዲኖርህና እጅህም ከልብህ ጋር እንድትስማማ ነው ወገኔ ሆይ ይህ ለሙሴ ለእስራኤል ልጆች ዛሬ ደግሞ ለእኛ ትልቅ ትምህርት ነው እግዚአብሔር እየተመሰገነ ይሁን ቁጥር አስርን እንመልከት ሙሴም እግዚአብሔርን ጌታ ሆይ እኔ አፌ ኰልታፋ ምላሴም ጸያፍ የሆነ ሰው ነኝ ትናንት ከትናንት ወዲያ ባሪያህንም ከተናገርከኝ ጀምሮ አፌ ትብሶ አይደለሁም ይላል። በዚህ ቁጥር ሙሴ ሌላ ተቃውሞ ያቀርባል። ጌታ ሆይ እኔ መናገር ስለማልችል ለሥራውን ብቁ ስላይደለሁ በእኔ ምትክ ሌላ ብቁ የሆነ ሰው ፈልግ የሚል ይመስላል። ሙሴ መናገር የሚችልበት ጊዜ ነበረ። አሁን ግን ብቁ እንዳይደለ ይናገራል። ቁጥር 11ና 12 እግዚአብሔርም የሙሴን አፍ የፈጠረ ማን ነው? ዲዳስ፣ ደንቆሮስ፣ የሚያይስ፣ እውርስ ያደረገ ማን ነው? እኔ እግዚአብሔር አይደለሁምን? እንግዲህ አሁን ሂድ፣ እኔም ካፍህ ጋር እሆናለሁ የምትናገረውንም አስተምረሃለሁ አለው ይላል። ተመልከቱ የእግዚአብሔርን አሰራር ወገኖቼ። እግዚአብሔር ለሙሴ እጁን ብቻ ሳይሆን አፉንም ጭምር እንደሚፈልገው ይነግረዋል። ከሙሴ አፍ ጋር እንደሚሆንና የሚናገረውንም እንደሚያስተምረው ቃል ይገባለታል። ልብ የሕይወት መውጫህ ነው። ስለዚህ በልብ ጥልቀት ውስጥ ያለው በአፍ በኩል ይወጣል። እግዚአብሔር የሙሴን ልብንና አፍ ፈለገ። ቁጥር አሥራ ሦስት እርሱም ጌታ ሆይ በምትልከው ሰው እጅ ትልክ ዘንድ ለምነሃለው አለ። ተመልከቱ የሙሴን ልመና። ሙሴ ክርክሩን በመቀጠል እግዚአብሔር በእርሱ ምትክ ሌላ ሰው እንዲልክ እግዚአብሔርን እያሳሰበው ነው ያለው። ወገኖቼ ከእግዚአብሔር ሐሳብ ጋር ክርክር ትታችሁ ለሥራው እርሱ ሲፈልጋችሁ ታዛችሁ ሁለንተናችሁን መስጠት ይጠበቅባችኋል። አሁን ደግሞ ቀጠል አድርገን ከቁጥር አሥራ አራት እስከ አሥራ ስድስት የምናነበው አሮን የሙሴ አፍ ስለ መሆኑ ነው። የእግዚአብሔርም ቁጣ በሙሴ ላይ ነደደ፣ እንዲህም አለ ሌዋዊው ወንድምህ አሮን አለ አይደለምን? እርሱ ደህና እንዲናገር አውቃለሁ። እነሆም ደግሞ ሊገናኝህ ይመጣል፣ ባየህም ጊዜ በልቡ ደስ ይለዋል። አንተም ትናገረዋለህ ቃሉንም በአፉ ታደርጋለህ። እኔ ካፍህና ካፉ ጋር እሆናለሁ፣ የምታደርጉትንም አስተምራችኋለሁ። እርሱ ስለ አንተ ከሕዝቡ ጋር ይናገራል፣ እንዲህም ይሆናል እርሱ አፍ ይሆንልሃል፣ አንተም በእግዚአብሔር ፋንታ ትሆንለታለህ ይላል ሙሴ። አፍ የሚሆንለትን ሰው እግዚአብሔር እንዲሰጠው በመጠየቁ ትልቅ ስህተት ያደረገ ይመስለኛል። የተከፋፈለ ትዕዛዝ ለሕዝቡ እንዲያልፍ ባይፈልግም እንኳን እግዚአብሔር ለሙሴ የልቡን ምኞት ፈቀደለት። የእስራኤል ልጆች በምድረ በዳ በሚጓዙበት ጊዜ ሙሴ ለምኖ ያገኘው የአሮን አመራር ትልቅ ችግር ፈጥሮ ነበር። ሙሴ በተራራ ላይ እያለ እስራኤላውያን ያመልኩበት ዘንድ አሮን የወርቅ ጥጃ ሰርቶ ሰጣቸው። እግዚአብሔር ሕዝቡን እንዲመራ የፈለገው አሮንን ሳይሆን ሙሴን ነበረ። ሙሴ በመንገዱ ሁሉ ሙሉ በሙሉ በእግዚአብሔር ላይ ከመታመን ስላንገራገረ እግዚአብሔር ሌላ ሰው ከእርሱ ጋር ላከ። የተወደዳችሁ ወገኖቼ ድካማችንን አምነን እግዚአብሔር ለሥራው ሲጠራን በእርሱ ላይ በመታመን ለጥሪው አዎንታዊ ምላሽ መስጠት አለብን። እንድንሠራው የጠራንን ሥራ እንድንሠራ እግዚአብሔር ደግሞ ያስችለናል። የሥራውም ባለቤት እርሱ ነውና ቁጥር ዐሥራ ሰባትና ዐሥራ ስምንትን እንመልከት። ይህችንም ታምራት የምታደርግበትን በትር በእጅህ ይዘሃት ሂድ። ሙሴም ሄደ፣ ወደ አማቱ ወደ ዮቶር ተመለሰ እስከ ዛሬ በሕይወት እንዳሉ አይ ዘንድ ተመልሼ ወደ ግብፅ ወደ ወንድሞቼ ልሂድ፣ አለው። ዮቶርም ሙሴን በሰላም ሂድ አለው ይላል። አሁን ቀጠል አድርገን የምንመለከተው ደግሞ ሙሴ ወደ ግብፅ ስለ መመለሱ ነው። እግዚአብሔርም ሙሴን በሚዲያም ነፍስህን የሚሿት ሰዎች ሁሉ ሞተዋልና ተመልሰ ወደ ግብፅ ሂድ አለው ይላል። አሁን በግብፅ አዲስ ፈርዖን ነው የተሾሙ። አስቀድሞ ሙሴ እንዲሞት ትእዛዝ ያስተላለፈው ፈርዖን አሁን ሞቷል። ስለዚህ ሙሴ ያለ ፍርሃት ወደ ግብፅ ሊመለስ ይችላል ማለት ነው። ሙሴም ሚስቱንና ልጆቹን ወሰደ፣ በአህያ ላይ ያስቀመጣቸው፣ ወደ ግብፅም አገር የተመለሰ። ሙሴም የእግዚአብሔርን በትር ይዞ ሄደ። እግዚአብሔርም ሙሴን አለው ወደ ግብፅ ስትመለስ በእጅ ያደረግሁትን ታምራት ሁሉ በፈርዖን ፊት ታደርገው ዘንድ ተመልከት። እኔ ግን ልቡን አጸናዋለሁ፣ ሕዝቡንም አይለቅም ይላል። ቁጥር ሀያና ሀያ አንድን ይመለከቷል። እግዚአብሔር የፈርዖንን ልብ አጸናዋለሁ ማለቱ የፈርዖንን እምቢተኛነት ያመለክታል። ከዚህም ሕዝቡን ለመልቀቅ ፈቃደኛ ካለመሆኑ የተነሣ የተነሳ ተደጋጋሚ መክሰፍቶች ከእግዚአብሔር እንደ ተላኩበት ቀጥሎ ባሉት ምዕራፎች እንመለከታለን። ፈርዖንንም እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልኩ፣ አንተም ትለቀው ዘንድ እምቢ አልክ፣ እነሆ እኔ የበኩር ልጅን እገላዋለሁ ትለዋለ ሲል ይናገራል። ቁጥር 22 እና 23ን ልብ ይሏል። እግዚአብሔር የበኩር ልጄ የሚለው እያንዳንዱን እስራኤላዊ ሳይሆን የእስራኤልን ልጆች በአጠቃላይ ነው። ለዚህ ሕዝብ ደህንነት ሲል እግዚአብሔር በፈርዖንና በግብፃውያን ላይ ኀይሉን የሚገልጸው ትዕግሥት በተሞላበት ሁኔታ ነበረ። እግዚአብሔር በመጀመሪያ ፈርዖንን የሚለው ልጄን እስራኤልን ልቀቀው ወይም እንቢ ካልክ የበኩር ልጅህን እገላለው ነው። የመጀመሪያ ልጁ ከመነካቱ በፊት እግዚአብሔር የተለያዩ መቅሰፍቶችን በመላክ አምላክነቱን እንዲገነዘብ ለፈርዖን ጊዜ ቢሰጠውም እርሱ ግን የተሰጠውን ሰፊ እድል ሊጠቀም ፈቃደኛ አልነበረም። ቀጥሎ ያለው ቁጥር ከፈርዖንና ከግብፃውያን በተለየ ሁኔታ በሙሴ ሕይወት አንድ ያልተጠበቀ ነገር ሊከሰት ነው። ይህንንም ደግሞ እግዚአብሔር ወዶና ፈቅዶ ብንኖር በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። ደህና አደሩ።